Agarinya report. ለናሙና ወደ ውጭ ሀገር የሚላኩ የኢትዮጵያ ማዕድናት ወደ ሀገር እየተመለሱ አይደለም፣ ማለ ፓርላማው በናሙና መልክ ወደ ውጭ ሀገራት የሚላኩ ማዕድናት ወደ ሀገር ቤት አለመመለሳቸውን የመንግስት የወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ያስታወቀ ሲሆን ይህም ለሀብት ብክነት የሚዳርግ በመሆኑ ማዕድናቱ የሚመለሱበትን ስርዓት መዘርጋት ይገባል ብሏል። በማዕድን ጥራት ዓለም አቀፍ ተወዳዳሪ በመሆን ረገድ የሚታዩ ክፍተቶችን ለማረም የአሰራር ስርዓት መዘርጋት እንደሚገባ የገለጹት የኮሚቴው ሰብሳቢ ዶክተር የሽመቤት ደምሴ ከማዕድን ዘርፉና ከማዕድን አምራቾች በቂ ገቢ እየተሰበሰበ ባለመሆኑ በዚህ ዙሪያ የሚታዩ ክፍተቶችን ከሚመለከታቸው ባለድርሻ አካላት ጋር ተናቦ በመስራት መቅረፍ ይገባል ሲሉ ጠቁሟል። ዋና ሰብሳቢዋም ማሳሰቢያውን የሰጡት 2015/16 በጀት ዓመት የማዕድን ሚኒስቴር ከማዕድን የሚገኘውን ገቢ አሰባሰብ በተመለከተ በተከናወነው የክዋኔ ኦዲት ሪፖርት መነሻ በማድረግ ከባለድርሻ አካላት ጋር በተካሄደ ይፋዊ መድረክ ላይ ነው። የአፋር ፌዴራላዊ ዲሞክራሲያዊ ፓርቲ አፍዴፓ ከነፍጥ ትግል ወጥቻለሁ አለም ነፍጥ ያነሳው የአፋር ፌዴራላዊ ዲሞክራሲያዊ ፓርቲ ታጣቂዎች ትጥቃቸውን ለአፋር ክልላዊ መንግሥት ማስረከባቸውን ሰሞኑን የአፋር ክልል ኮሚኒኬሽን ቢሮ መረጃ አለቋል። ታጣቂዎቹ ትጥቃቸውን አስረክበው ወደ ሰላማዊ ኑሮ ለመመለስ የተስማሙት በክልሉ አብአላ ከተማ ላይ በተካሄደና የክልሉ ርዕሰ መስተዳድር አወል አርባ ጭምር በተገኙበት ሥነ-ሥርዓት ላይ እንደሆነ ቢሮው በመረጃው ገልጿል። የቀድሞ ታጣቂዎች በክልሉ ሰላምና ልማት ላይ ተሳትፎ እንዲያደርጉ የክልሉ መንግስት ምቹ ሁኔታዎችን እንደሚፈጥር የክልሉ ርዕሰ መስተዳድር አወል አርባ ገልጸዋል። የክልሉ መንግስት ከቀድሞ ታጣቂ ቡድን ጋር የደረሰበትን ስምምነት ግን አላብራሩም ተብሏል። የአፋር ነጻ አውጪ ግንባር የተባለ ታጣቂ ቡድንም በተከታታይ ውይይቶች ወደ ሰላማዊ ትግል እንደተመለሰና በአሁኑ ወቅት በክልሉ ውስጥ የሚንቀሳቀስ ሌላ ታጣቂ ቡድን እንደሌለ የክልሉ መንግስት ኮሚኒኬሽን ጉዳዮች አክሎ ገልጿል። መንግስት ካመነጨው ገቢ 15 በመቶ የማይበልጥ ብድር ብቻ እንዲወስድ የሚያስገድድ ረቂቅ ሕግ ተዘጋጀም። የኢትዮጵያ ብሔራዊ ባንክ ለሕዝብ ውይይት ያቀረበው አዲሱ ረቂቅ አዋጅ መንግስት ከባንኩ መበደር የሚችለው ገንዘብ ምጣኔ ላይ ገደብ በማስቀመጥ የቦርድ አባላት የሚከፈላቸው ደሞዝና በልላይም ማሻሻያ ማድረጉን ሪፖርተር አስነብቧል። በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከብሔራዊ ባንክ ማቋቋሚያና የባንክ ስራ ማሻሻያ ረቂቅ አዋጆችን በተመለከተ ሰሞ የህዝቡ ውይይቶች መዘጋጀታቸውን የጠቀሰው ዘገባው ከ16 ዓመታት በፊት ጸድቆ በስራ ላይ የነበረው አዋጅ ዋና ዋና የህግና አስተዳደራዊ ክፍተቶች ያሉበትና መንግስት ከብሔራዊ ባንክ ጋር ያለው ግንኙነት በለሆሳስ የታለፈ ነበር ተብሎ መተቸቱ ተገልጿል። አዲሱ ረቂቅ አዋጅ ብሔራዊ ባንኩ ከመንግስት ጋር የሚኖረውን ግንኙነት በግልጽ በመደንገግ መዘጋጀቱም ተገልጿል። የረቂቅ አዋጁ አንቀጽ ሀያ ሰባት ብሔራዊ ባንክ በጥሬ ገንዘብ ፍሰት ላይ የተመሠረተ ከ12 ወራት ባልበለጠ ጊዜ ውስጥ ተመላሽ የሚደረግ የጊዜያዊ ብድር ወይም ቴምፖራሪ ኦቨርድራፍት አገልግሎት ለፌዴራል መንግስት ሊሰጥ እንደሚችል ይደነግጋል ብለዋል ዘገባው። የብድር መጠኑም ካለፉት ሶስት የበጀት ዓመታት አማካይ ዓመታዊ የመንግስት የአገር ውስጥ ገቢ 15 በመቶ መብለጥ እንደሌለበትም ይገልጻል። ከ955 ዓ ም እስከ 20 ዓ ም ድረስ የነበሩ የኢትዮጵያ የብሔራዊ ባንክ ማቋቋሚያ አዋጆች መንግስት ከባንኩ በሚወስደው የብድር መጠንና የአከፋፈል ሁኔታና ወለዱ በሚሰላበት ስሌት ላይ ግልጽ ድንጋጌ ነበራቸው። የነበራቸው መባሉን የጠቀሰው ሪፖርተር ነገር ግን እነዚህ ድንጋጌዎች ከአዋጅ ቁጥር 591 ዝባር 2000 እንዲወጡ መደረጋቸውን በውይይቱ ወቅት መጠቀሱን ጠቁሟል። በአፄ ኃይለስላሴ ዘመነ መንግስት ጊዜ በነበረው አዋጅ መሰረት መንግስት ከብሔራዊ ባንክ መውሰድ የሚችለው የብድር መጠን ከአጠቃላይ ገቢው 15 በመቶ ያህል ሲሆን የወለድ ምጣኔውም 3 በመቶ ነበር ተብሏል። ያከፋፈል ሁኔታም የበጀት ዓመቱ እንደተጠናቀቀ ነበር ተብሏል። ደርግ በተመሳሳይ የወለድ ምጣኔን ሲያቆይ የብድር መጠ መጠኑን ግን ወደ 25 በመቶ ማሳደጉን በሌላ በኩል ደግሞ ኢህአዴግ ስልጣን ላይ ከወጣ ከሁለት ዓመታት በኋላ ያጸደቀው አዋጅ መንግስት በተከታታይ ሶስት የበጀት ዓመታት ያስመዘገበው አጠቃላይ ገቢ አማካይ ተወስዶ የዚህን 15 በመቶ ያህል መበደር የሚያስችለው እንደነበር በታሪክ አስረጅነት ተጠቅሷል። በሁለት ዓመተ ምረት የጸደቀው አዋጅ ግን ብሔራዊ ባንክና በፌዴራል መንግስት መካከል ያለው የብድር ስርዓትን በአግባቡ ያልደነገገ ነበር ተብሎ ተተችቷል። በመሆኑም አዲሱ ረቂቅ አዋጅ የመንግስትን የብድር ሁኔታና ፍል ስርዓትን በተመለከተ በግልጽ ድንጋጌ ከማስቀመጡ በተጨማሪ መንግስት ቀደም ሲል የወሰደውን ብድር በወቅቱ ለብሔራዊ ባንክ ተመላሽ ካላደረገ ከብሔራዊ ባንክ መበደር የማይችል ስለመሆኑም በድንጋጌው ማስቀመጡ ተጠቅሷል። የኢትዮጵያ አየር መንገድ በቢዝነስ ተጓዦች ዘርፍ ለአምስተኛ ጊዜ ሽልማት አሸነፈም። የኢትዮጵያ አየር መንገድ በ2024 የቢዝነስ ተጓዦች ሽልማት ውድድር ምርጥ የአፍሪካ አየር መንገድ በመባል መሸለሙን አየር መንገዱ አስታውቋል። ሽልማቱ በዘርፉ ለአምስተኛ ተከታታይ ጊዜ የተገኘ መሆኑን የኢትዮጵያ አየር መንገድ በአሰራጨው መረጃ የጠቀሰ ሲሆን፣ ከሽልማቱ በኋላም አየር መንገዱ ደንበኞች ለሰጡት ድጋፍ ምስጋና አቅርቧል። ከዘጠና በላይ ኩባንያዎች በሰነደ መዋለንዋይ አክሲዮናቸውን ለማሻሻጥ ተመዝግበው የሽያጭ መጀመሩን እየተጠባበቁ ነው ተባለም። የኢትዮጵያ ሰነደ መዋለ ነዋይ ግብይት እንደጀመሩ የዘጠና ኩባንያዎችን ድርሻ ለማሻሻጥ ምዝገባ መጀመሩን ሪፖርተር ጋዜጣ ዘግቧል። የሰነድ መዋለ ንዋይ ገበያው እስካሁን 1.6 ቢሊዮን ብር ማሰባሰብም ችሏል ተብሏል። የሰነድ መዋለ ንዋይ ገበያው አገልግሎት በይፋ ሲጀመር ኢትዮ ቴሌኮም 10 በመቶ ድርሻውን እንዲሁም የኢትዮጵያ ኢንሹራንስ ኮርፖሬሽን ገና በይፋ ያልተገለጸ ሻውን እንደሚሸጥ ዘገባው አክሎ አመልክቷል። የሰነድ መዋለ ንዋይ ገበያው ወደፊት ቴሌብርን ጨምሮ የተለያዩ የክፍያ ዘዴዎች ማመልከቻ አስገብተው እንዲወዳደሩ ይደረጋል ማለቱንም የዜና ምንጩ አክሎ ጠቅሷል። በኢትዮጵያ የዘረመል ወይም ዲኤንኤ ምርመራ ሊጀመር ነው። የፌዴራል ፖሊስ ኮሚሽን አዲስ ያስገነባውን የፎረንሲክ ምርመራና ምርምር የልህቀት ማዕከል ሰሞኑን አስመርቋል። ማዕከሉ መርቀ የከፈቱት ጠቅላይ ሚኒስትር አብይ አህመድ ማዕከሉ ከኢትዮጵያ አልፎ ለጎረቤት ሀገራትም አገልግሎት መስጠት ይችላል ብለዋል። የማዕከሉ መቋቋም መንግስታቸው በጸጥታ ዘርፍ ላይ ያደረገው ማሻሻያ አካል እንደሆነ መጠቆማቸውን የአገር ውስጥ መገናኛ ብዙሃን ዘግቧል። ማዕከሉ የሰነድ የዘረመል ወይም ዲኤንኤ፣ የዲጂታል ፎረንሲ ቴክና የስውር አሻራ ማስረጃዎችን ለመመርመር በሚያስችሉ ቴክኖሎጂዎች የተደራጀ እንደሆነም ዘገባዎቹ ገልጸዋል። ኢትዮጵያ እስካሁን ከወንጀል ምርመራ ጋር በተያያዘ የዲኤንኤ ወይም ዘረመል ምርመራዎችን ስታስደርግ የነበረው ወደ ውጭ ሀገራት በመላክ ነበር። የተባበሩት መንግስታት ድርጅት ለኢትዮጵያ ድጋፍ ለሚሹ ዜጎች ያቀደውን ያህል ፋይናንስ ማሰባሰብ እንዳልቻለ ገለጸም። ተመድ ለተያዘው የፈረንጆች ዓመት ኢትዮጵያ ውስጥ ለሚገኙ እርዳታ ፈላጊዎች ከያዘው የገንዘብ በጀት ውስጥ እስካሁን ከመንግስት ምንጮችና ከዓለም አቀፍ ለጋሾች ማሟላት የቻለው 47 በመቶን ብቻ እንደሆነ አስታውቋል። ድርጅቱ ከሰኔ 2016 ዓም እስከ ታህሳስ 2017 ዓም ድረስ ለእርዳታ ፈላጊዎች የያዘው የገንዘብ በጀት 877 ሚሊዮን ዶላር ነበር። እቅዱ በአየር ንብረት ለውጥ ሳቢያ በደቡብ ኢትዮጵያና በደቡብ ምስራቅ ኢትዮጵያ ሊከሰት የሚችለውን ድርቅ፣ ግጭቶች የሚያስከትሏቸው መፈናቀሎች፣ እንደዚሁም የመሬት መንሸራተትና የጎርፍ አደጋዎችን ታሳቢ በማድረግ የተዘጋጀ ነበር። ይሁንና እስካሁን ማሳካት የቻለው 47 በመቶውን ብቻ እንደሆነ የተባበሩት መንግስታት ድርጅት አስታውቋል። ኢትዮጵያ በታላቁ የህዳሴ ግድብ ዙሪያ በተሰጠ አስተያየት ምክንያት የሱዳን አምባሳደርን ጠርታ አነጋገረች። የሱዳን ጊዜያዊ የውጭ ጉዳይ ሚኒስትር የሆኑት አሊ ዮሱፍ በታላቁ የኢትዮጵያ ህዳሴ ግድብ ላይ ውሳኔ ያላገኙና ያልተፈቱ ልዩነቶች ወደ ጦርነት ሊያመሩ ይችላሉ ሲሉ የሰጡትን አስተያየት ተከትሎ ኢትዮጵያ የሱዳን አምባሳደርን ጠርታ ማነጋገሯን ሱዳን ትሪቢዩን ከሰሞኑ ዘግቧል። ሚኒስትሩ በቅርቡ በቴሌቪዥን ቀርበው ባደረጉት ቃለ ምልልስ በታላቁ የኢትዮጵያ ህዳሴ ግድብ የሚደረጉ ድርድሮች የማይሳኩ ከሆነ ሱዳን ከግብፅ ጋር ልትሰለፍ እንደምትችል ገልጸው ጦርነት የሶስቱንም ሀገራት የውሃ ተጠቃሚነት መብት የሚያረጋግጥ አማራጭ መሆኑንም አስታውቋል ተብሏል። ይህን ተከትሎ የኢትዮጵያ ውጭ ጉዳይ ሚኒስትር ከሰሞኑ ሱዳን አምባሳደር አልዘይን ኢብራሂም ጋር ባደረገው ውይይት በጉዳዩ ደስ አለመሰኘቱን ገልጾ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ለማጠናከር ያላቸውን ቁርጠኝነት መግለጻቸውን ዘገባው አክሎ ገልጿል። የሱዳን ጊዜያዊ የውጭ ጉዳይ ሚኒስትር የሆኑት አሊ ዩሱፍ በ ጉዳዩ ላይ ማብራሪያ ሊሰጡ በቅርቡ ወደ አዲስ አበባ ሊመጡ እንደሚችሉ የዲፕሎማቲክ ምንጮች መጠቆማቸውንም ዘገባው አክሎ ገልጿል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አምባሳደር ነቢያት ጌታቸው ሰሞኑን በሰጡት ጋዜጣዊ መግለጫ ላይ ኢትዮጵያ ከሱዳን ጋር ያላትን የዳበረና ስትራቴጂካዊ ግንኙነት በመጥቀስ የሕዳሴ ግድብ ጉዳይን በውይይት ለመፍታት አገራቸው ቁርጠኛ መሆናቸውን ገልጸዋል። አክሎም ኢትዮጵያ ላለፉት 13 ዓመታት ካካበተችው ልምድ ግድቡ በታችኛው የተፋሰሱ ሀገራት ላይ ጉዳት እንደሌለው የሚያረጋግጥ መሆን ኑንና ይልቁንም ቀጠናዊ ትብብርን እንደሚያጠናክር እንደሚያምኑ ገልጸዋል። በመጨረሻም የአበረታች ቅመሞችን የተጠቀሙ ኢትዮጵያውያን አትሌቶች ከማንኛውም ስፖርታዊ ውድድሮች ታገዱም። የዓለም አትሌቲክስና ብሔራዊ ጸረ አበረታች ቅመሞች ባለስልጣን የአበረታች ቅመሞችን ሕግ ጥሰት በፈጸሙ ኢትዮጵያውያን አትሌቶች ላይ ቅጣት ውሳኔ ማስተላለፉ ተገልጿል። የቅጣት ውሳኔው ከተላለፈባቸው አትሌቶች መካከል አትሌት ሳሙኤል አባተ ዘለቀ፣ አትሌት ፀሐይ ገመቹ በያንና አትሌት አትሌት ህብስጥላሁን አስረስ ሲሆኑ የአበረታች ቅመሞች ሕግ ጥሰት መፈጸማቸው ተረጋግጧል ተብሏል። ጥሰቱን ተከትሎም አትሌት ሳሙኤል አባተ ዘለቀ የካቲት 2015 ዓ ም በተካሄደው ምርመራ ኢፒኦ የተባለውን የተከለከለ ንጥረ ነገር መጠቀሙ ተረጋግጧል ተብሏል። በዚህም መሰረት አትሌት ሳሙኤል አባተ ለሁለት ዓመታት ማለትም እስከ ሚያዝያ 2018 ዓ ም ድረስ በማንኛውም የስፖርቱ ውድድር ላይ እንዳይሳተፍ ቅጣት ተጥሎበታል። አትሌት ፀሐይ ገመቹ በያም በተደረገላት የአትሌት ባዮሎጂካል ፓስፖርት ኤቢፒ ምርመራ መሰረት አበረታች ቅመም መጠቀሟ የተረጋገጠባት ሌላኛዋ ኢትዮጵያዊት አትሌት ስትሆን ለአራት ዓመታት እገዳ ተጥሎባታል። አትሌቷ ከህዳር 2015 ጀምሮ እስከ ህዳር 2019 ዓም ድረስ ለአራት ዓመታት በማንኛውም የስፖርት ውድድር እንዳትሳተፍ ቅጣት እንደተጣለባት ውሳኔውን ይፋ ያደረገው የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን አስታውቋል። እንደዚሁም አትሌት ብስጥላሁን አስረስ ቻይና ሀገር ውስጥ በነበረው ውድድር ላይ በተካሄደው ምርመራ በውድድር ወቅት የተከለከለ ድንጥረ ነገር መጠቀሟ በመረጋገጡ ለሁለት ዓመታት በማንኛውም የስፖርት ውድድር እንዳትሳተፍ ቅጣት ተጥሎባታል ተብሏል። በሌላ የስፖርት ዜና በታላቁ ሩጫ በኢትዮጵያ ውድድር አሳየች አይቸውና ቢኒያም ማሃሪ አሸነፉም። በ24ተኛው ታላቁ ሩጫ በኢትዮጵያ አትሌት አሳየች አይቸውና አትሌት ቢኒያም ማሃሪ አሸንፈዋል። 24ተኛው ታላቁ ሩጫ በኢትዮጵያን በቺካጎ ማራቶን የዓለማችን ፈጣኑን የማራቶን ሰዓት ያስመዘገበችው ኬንያዊቷ አትሌት ሩት ቸፕንጌቲች አስጀምረዋለች። በውድድሩ በሴት አትሌቶች አሳየች አይቸው በቀዳሚነት ስትገባ፣ አትሌት የኔዋ ንብረት ደግሞ ሁለተኛ በመሆን ውድድሩን ማጠናቀቋን ታላቁ ሩጫ በኢትዮጵያ ይፋ አድርጓል። በወንዶች ውድድር ደግሞ ቢኒያም መሀሪ ለሁለተኛ ጊዜ ታላቁ ሩጫ በኢትዮጵያን ያሸነፈ ባለድል አትሌት ሆኖ ተመስግቧል። ሀገርኛ ሪፖርት